የዲደብሊው ዜና። በቅድሚያም ርዕሶቹን እንሆም። የእስራኤል ውጭ ጉዳይ ሚኒስትር ጌዲዮን ሰዓር ራሷን የሶማሊላንድ ሪፐብሊክ ብላ የምትጠራውን ግዛት ጎበኙ። ሰዓር የመሩት የእስራኤል የመልክተኞች ጓድ የሶማሊላንድ ፕሬዚደንትን ጨምሮ ከግዛቲቱ ከፍተኛ ባለሥልጣናት ጋር መነጋገሩ ተዘግቧለም። ሶማሊያም የእስራኤሉን ውጭ ጉዳይ ሚኒስትር ጉብኝት ሕገ ወጥና ዋጋቢስ በማለት አውግዘዋለች። የዩናይትድ ስቴትስ ባለሥልጣናት የቬኔሱዌላውን መሪና ባለቤታቸውን ማገታቸው የቀሰቀሰው ተቃውሞ አሁንም እንደቀጠለ ነው። የተባበሩት መንግሥታት ድርጅት የሰብአዊ መብቶች ኮሚሽነር ዛሬ እንዳለው የአሜሪካ እርምጃ ጉልበተኞች የፈለጉትን ማድረግ ይችላሉ የሚል መልእክት ያስተላልፋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ግሪንላንድን ከዴንማርክ ለመንጠቅ በድጋሚ መዛታቸውን ሰባት የአውሮጳ መሪዎች ተቃወሙ። የፈረንሳይ፣ የብሪታንያን፣ የጀርመንን ጨምሮ የሰባቱ አገራት መሪዎች ዛሬ ባወጡት መግለጫ ሉዓላዊነትና የግዛት አንድነት ሲጣስ አርፈን አንቀመጥም ይላሉ። ዜናው በዝርዝርም የእስራኤል ውጭ ጉዳይ ሚኒስትር ጌዲዮን ሰዓር ራሷን የሱማሊላንድ ሪፐብሊክ ብላ የምትጠራውን ግዛት ዛሬ ጎበኙ። ሮይተርስ ዜና አገልግሎትና ዣንስ ፍራንስ ፕሬስ የተለያዩ ምንጮችን ጠቅሰው በየፊናቸው እንደዘገቡት ሳር ሀርጌሳ የገቡት ዛሬ ማርፈጃው ላይ ነው። እስራኤል ከሶማሊያ ለተገነጠለችው ለሶማሊላንድ የነጻ ሀገርነት እውቅና የሰጠችው የዛሬ አስር ቀን ነበረ። እውቅናውን የሶማሊያ ፌዴራል ሪፑብሊክ፣ የተለያዩ ሀገራት መንግስታት፣ የተባበሩት መንግስታት፣ የአፍሪቃ ህብረትና ሌሎች ድርጅቶች አውግዘውታል። የተቀሩት ደግሞ ተቃውመውታል። ውግዘት፣ ተቃውሞ ግን የሁለቱን ወገኖች እርምጃ አላስቆመም። የእስራኤል ውጭ ጉዳይ ሚኒስትር ጌዲዮን ሳዓር የመሩት የልዑካን ቡድን ዛሬ ሀርጌሳን የጎበኘውም ስለ ሁለቱ ወገኖች ትብብር ከግዛቲቱ ፕሬዚደንት ከአብዱረህማን መሐመድ አብዱላሂ ወይም ኢሮና ከሌሎች ባለሥልጣናት ጋር ለመነጋገር ነው ተብሏል ዝርዝሩ ግን አልተነገረም። የእስራኤል ውጭ ጉዳይ ሚኒስትር ዛሬ ያደረጉትን ጉብኝት ሶማሊያ አውግዘዋለች። የሶማሊያ ውጭ ጉዳይ ሚኒስቴር ባወጣው መግለጫ ሶማሊያ ሳትስማማበት ከውጭ ጋር የሚደረግ ማናቸውም ግንኙነት ሕገ ወጥና ዋጋቢስ ነው። የሶማሊያም የግዛት አንድነት እንዲከበር የተባበሩት መንግስታት ድርጅትና የአፍሪቃ ሕብረትን ጨምሮ ዓለም አቀፍ ድርጅቶችና ተቋማት እንዲተባበሩ ውጭ ጉዳይ ሚኒስቴሩ ጠይቋል። ኢራን ውስጥ የዋጋ ንረትና የኑሮ ውድነትን በመቃወም የሚደረገው የአደባባይ ሰልፍ ዛሬም ቀጥሎ ውሏል። ሰልፈኞቹ ዛሬ ርዕሰ ከተማ ቴህራን ውስጥ በሚገኘው ትልቅ የገበያ ስፍራ የቁጭታ አድማ አድርገዋል። የአይን ምስክሮች እንዳሉት ጸጥታ አስከባሪዎች አድመኞቹን ለመበተን አስለቃሽ ጋዝ ረጭተዋልም። በሰልፈኛው አካል ላይ የደረሰ ጉዳት ስለመኖር አለመኖሩ ግን የተዘገበ ነገር የለም። የአሜሪካው ዜና አገልግሎት አሶሲየትድ ፕሬስ እንደዘገበው የኑሮ ውድነትን በመቃወም ከዚህ ቀደም በተደረጉ ሰልፎች ላይ በተቀሰቀሰ ግጭት ቢያንስ 35 ሰዎች ተገድለዋል። ሰልፉን የሚያስተባብሩ ወገኖች እንዳሉት ደግሞ ጸጥታ አስከባሪዎች ከ1200 በላይ ሰዎችን አስረዋል። በሌላ ዜና ኢራን ከጠላቶቿ ምናልባትም ከእስራኤል ሊሰነዘር ይችላል ብላ የምታስበውን ጥቃት ለማክሸፍ አስቀድማ ልታጠቃ እንደምትችል አስጠነቀቀች። የጀርመኑ ዜና አገልግሎት ዲፒአ የኢራንን የመከላከያ ምክር ቤት መግለጫ ጠቅሶ እንደዘገበው ኢራን ከእንግዲህ ለሚሰነዘርባት ጥቃት አጸፋ ብቻ አትሰጥም፣ የጸጥታ ወይም የመጠቃት ስጋትንም ታከሽፋለች እንጂ። ባለፈው ነሐሴ የተመሠረተው የኢራን መከላከያ ምክር ቤት እንደሚለው በኢራን የውስጥ ጉዳይ የሚደረግ ማናቸውም ጣልቃ ገብነት ወይም ሀገሪቱን የሚያውቅ እርምጃም ተመጣጣኛ ጸፋ ይሰጠዋል መገናኛ ዘዴዎች በቅርቡ እንደዘገቡት የእስራኤል ጠቅላይ ሚኒስትር ቢንያሚን ኔታንያሁ ሀገራቸው ከኢራን ጋር ወታደራዊ ግጭትን ማባባስ እንደማትፈልግ በሞስኮ በኩል ለቴህራን ባለሥልጣናት አስታውቀዋል የኢራን ላዕላይ መሪ አያቶላህ አሊ ኻሜኔይ ዛሬ በኤክስ ባሰራጩት መልእክት ግን ጠላትን አናምንም ብለዋል ይህ ዶች ቨለ ነው። የዩናይትድ ስቴትስ ፕሬዚደንት የዶናልድ ትራምፕ አስተዳደር የቬኔዙዌላውን መሪ ማገቱ የቀሰቀሰው ውግዘት፣ ተቃውሞና ስጋት ዛሬም እንደቀጠለ ነው። የተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽነር ዛሬ እንዳስታወቀው የዩናይትድ ስቴትስ እርምጃ የዓለም ሕግን እየጣሰ ዓለምን ይበልጥ የሚያሰጋ መሆኑን ዓለም አቀፉ ማኅበረሰብ ሊገነዘብ እንደሚገባ አስጠንቅቋል። የኮሚሽነሩ ቃል አቀባይ ወይዘሮ ራቪና ሻምዳሳኒ እንዳሉት የአሜሪካ እርምጃ ጉልበተኞች የፈለጉትን ማድረግ ይችላሉ የሚል መልእክት ያስተላልፋልም። ትናንት ኒውዮርክ ውስጥ በጉዳዩ ላይ በተነጋገረው የጸጥታው ጥበቃ ምክር ቤት አስቸኳይ ስብሰባ ላይ የተካፈሉት አብዛኞቹ የሀገራት ተወካዮች የፕሬዝደንት ዶናልድ ትራምፕን እርምጃ በጠንካራ ቃላት ተቃውመውት ነበረ። የዩናይትድ ስቴትስ ባለሥልጣናት ግን ባለፈው ቅዳሜ ያገቷቸውን የቬንዙዌላ መሪ ኒኮላ ማዱሮን እና ባለቤታቸውን ባለቤታቸውን ትናንትናውኑ እዚያው ኒውዮርክ ውስጥ ፍርድ ቤት አቅርበዋቸዋል። ማዱሮ የቬንዙዌላ ፕሬዚደንት ነኝ በማለት የተያዘባቸውን የወንጀል ጭብጦች በሙሉ ክደዋል። የአሜሪካንን እርምጃ ደጋግማ ያወገዘችው ቻይና የማዱሮን መከሰስም ተቃውማለች። የቻይና ውጭ ጉዳይ ሚኒስቴር ቃል አቀባይ ማኦኒንግ ዛሬ እንዳሉት ዩናይትድ ስቴትስ ፕሬዚደንት ማዱሮንና ባለቤታቸውን በአስቸኳይ መልቀቅ አለባት። ዩናይትድ ስቴትስ የቬንዙዌላ ፕሬዚዳንት ኒኮላስ ማዱሮን በግልጽ በመክሰስ የራሷ ፍርድ ቤት በማቅረብ እና የክስ ሂደት በማለት ማዱሮ እንደ ርዕሰ ብሔር ያላቸውን ያለመከሰስ መብትን የቬንዙዌላን ሉዓላዊነት ጥሳለች፣ የዓለምን መረጋጋትም አውካለች። ማንም ሀገር የራሱን ሕግ ከዓለም አቀፉ ሕግ በላይ ሊያስቀምጥ አይችልም። ዩናይትድ ስቴትስ ፕሬዚዳንት ማዱሮንና ባለቤታቸውን በአስቸኳይ እንድትለቅና ለደህንነታቸው ዋስትና እንድትሰጥ ቻይና ትጠይቃለች። የትራምፕ አስተዳደርን እርምጃ ከደቡብ አሜሪካ ሀገራት አርጀንቲናና ፓራጓይ ደግፈውታል። የአሜሪካ ልዩ ጦር ማዱሮን ባገተበት ወቅት የማዱሮ ጠባቂዎች የነበሩ 32 ወታደሮቿ የተገደሉባት ኩባ ከትናንት ጀምሮ የሁለት ቀን ብሔራዊ ሐዘን አውጃለች። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ቬኔዙዌላ ላይ የወሰዱት እርምጃ የቀሰቀሰውን ቁጣና ውግዘት ችላ ብለው ግሪንላንድን ለመጠቅለል ያላቸውን ዕቅድ በድጋሚ አስታውቀዋል። በማዕድን ሀብት የበለጸገችው በረዷማዋ የአርክቲክ ግዛት የዴንማርክ ራስ ገዝ ግዛት ናት። ትራምፕ ግዛቲቱን ከዴንማርክ ለመንጠቅ እንደሚሹ ሰሞኑን በድጋሚ ማስታወቃቸው የአውሮጳ መሪዎችን ያስደነገጠ መስሏል። የዴንማርክ ጠቅላይ ሚኒስትር ሜቴ ፍሬድሪክሰን ትናንት እንዳሉት የትራምፕ ዛቻም እንደዋዛ መታለፍ የለበትም። መጀመሪያ የዩናይትድ ስቴትስ ፕሬዝዳንት ግሪንላንድን እፈልጋለሁ ማለታቸው ከምር ሊወሰድ ይገባል ብዬ አምናለሁ። ይሁንና ዩናይትድ ስቴትስ የኔቶ አባል የሆነች ሌላ ሀገርን በጦር ኃይል ማጥቃትን ከመረጠች ሁሉም ነገር እንደሚቆም ግልጽ ማድረግ እፈልጋለሁ። ይህ ማለት ኔቱም ሆነ ከሁለተኛው የዓለም ጦርነት ወዲህ የጸናው ጸጥታም ያበቃለታል ማለት ነው። የፈረንሳይ፣ የብሪታንያ፣ የጀርመን፣ የኢጣሊያ፣ የፖላንድ፣ የስፔን እና የራሷ የዴንማርክ መሪዎች ዛሬ በርሊን ላይ ባወጡት የጋራ መግለጫ የሀገራት ሉዓላዊነት የግዛት አንድነትና የድንበሮች መከበር ማንም የማይሽረው መርህ በመሆኑ መርሁን ማስከበራችንን አናቆምም ብለዋል መሪዎቹ እንደሚሉት ግሪንላንድ የግዛቲቱ ህዝብ ሀብት ናት የግዛቲቱን አስተዳደር የሚወስኑትም ግሪንላንድና ዴንማርክ ብቻ ናቸው በድንበር ግዛት ይገባኛል ሰበብ ሲዋጉ የነበሩት ታይላንድ እና ካምቦዲያ ተኩስ ለማቆም ቢስማሙም መወቃቀስና መወገዛዛቸውን እንደቀጠሉ ነው። የታይላንድ ጦር ኃይል እንዳስታወቀው ዛሬ ሲነጋጋም የካምቦዲያ ጦር የተኮሰው ሞርታር አንድ የታይላንድ ወታደር አቁስሏል። ጥቃቱ በደረሰበት አካባቢ የሰፈረው የታይላንድ ጦር ኃይል አዛዥ ካምቦዲያም አደብ ካልገዛች ጦራቸው አጸፋ እርምጃ እንደሚወስድ አስጠንቅቀዋል። የካምቦዲያ ጦር ግን ሞርታሩ የተተኮሰው ሆን ተብሎ አይደለም ብሏል። ሁለቱ የደቡብ ምስራቅ እስያ ተጎራባች ሀገራት ባለፉት ተከታታይ ወራት የገጠሙትን ውጊያ ለማቆም መጀመሪያ ጥቅምት አጋማሽ፣ ለሁለተኛ ጊዜ ደግሞ ከሶስት ሳምንታት በፊት ተስማምተው ነበር። የጀርመኑ ዜና አገልግሎት ዴፒአ እንደዘገበው ለወራት በዘለቀው ውጊያ ከሁለቱም ወገን ከ100 በላይ ሰው ተገድሏል። ከግማሽ ሚሊዮን በላይ ሕዝብ ተፈናቅሏል። ይህ ዶቸ ቬለ ነው። ዜናውን ለማብቃት እርሶቹን በድጋሜ ላስታውሳችሁ። የእስራኤል ውጭ ጉዳይ ሚኒስትር ጌዲዮን ሰዓር ራሷን የሶማሊላንድ ሪፐብሊክ ብላ የምትጠራውን ግዛት ጎበኙም ሰዓር የመሩት የእስራኤል የመልክተኞች ጓድ የሶማሊላንድ ፕሬዚደንትን ጨምሮ ከግዛቲቱ ከፍተኛ ባለሥልጣናት ጋር መነጋገሩ ተዘግቧል። ሶማሊያም የእስራኤሉን ውጭ ጉዳይ ሚኒስትር ጉብኝት ህገወጥና ዋጋቢስ በማለት አውግዘዋለች። የዩናይትድ ስቴትስ ባለስልጣናት የቬኔዙዌላውን መሪና ባለቤታቸውን ማገታቸውን የቀሰቀሰው ተቃውሞ እንደቀጠለ ነው። የተባበሩት መንግስታት ድርጅት የሰብዓዊ መብቶች ኮሚሽነር ዛሬ እንዳለው የአሜሪካ እርምጃ ጉልበተኞች የፈለጉትን ማድረግ ይችላሉ የሚል መልእክት ያስተላልፋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ግሪንላንድን ከዴንማርክ ለመንጠቅ በድጋሚ መዛታቸውን ሰባት የአውሮጳ መሪዎች ተቃወሙት። የፈረንሳይ፣ የብሪታንያና የጀርመንን ጨምሮ የሰባቱ ሀገራት መሪዎች ባወጡት መግለጫ ሉዓላዊነትና የግዛት አንድነት ሲጣስ ዝም ብለው አይቀመጡም። የዜናው መልእክት የእስካሁኑ ነበር።